የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ አበረታች መድኃኒቶች የሚጠቀሙ አትሌቶች እድሜ ልክ ከውድድር እንደሚታገዱ አስታውቋል። ስኬታማ የረጅም ርቀት ሯጮችን በማፍራት የምትታወቀው ኢትዮጵያ በአበረታች መድኃኒት ምርመራ ዓለም አቀፉ የአትሌቲክስ ማህበራት ፌዴሬሽን በአይነ ቁራኛ ከሚከታተላቸው አገሮች መካከል አንዷ ናት። አዲሱ የአትሌቲክስ ፌዴሬሽን ፕሬዚደንት ለአበረታች መድኃኒት ተጠቃሚ አትሌቶች ትዕግስት የለንም ሲል ለሬውተርስ የዜና ወኪል ተናግሯል። ኢትዮጵያ አበረታች መድኃኒቶች የሚጠቀሙ አትሌቶችን የሚቀጣ ጠንካራ ሕግ እንዳላት የሚናገረው ጋዜጠኛ ኤልሻዳይ ነጋሽ እርምጃውን መልካም ብሎታል። በአሁን ሰዓት ያለው የዶፒንግ ሁኔታ እንደምንገምተው አንድ ሰው ከሆነ ቦታ በድብቅ ሰብስታንሶች ገዝቶ የመጠቀም ብቻ ሳይሆን አብዛኛዎቹ ነገሮች በጣም ቀላል በሆነ መንገድ በአዲስ አበባ ፋርማሲዎች ውስጥ የሚገኙ እና አንዳንዶቹ ደግሞ አንትሬሰብል የሆኑ ሰብስታንሶችን በመጠቀም ያለው ሚዲየም የኢንፎርሜሽን ግንኙነት በጣም ቀላል የሆነበት ወቅት ላይ ነው። ኢትዮጵያ ከሌሎች ከብዙ ሀገሮች የተሻለ ዶፒንግን የመግጣት የተሻለ ሕግ ስትራክቸር አለ። ኦልሬዲ የጸደቀ ሕግ አለ። አንድ ሰው ዶፒንግ በሚጠቀምበት ጊዜ በስፖርታዊ ቅጣት ብቻ ሳይሆን ክሪሚናል ኦፌንስ ስለሆነ በወንጀለኛ መቅጫ ሕግ እስከ ሁለት ዓመት እስር ድረስ ለመጀመሪያ ጥፋተኞች የሚደርስ ቅጣት አለ እና ያንን ባለው ህግ ላይ የበለጠ ይህን ጠንካሪ አድርገው በዶፒንግን ተጠቅመው ውጤት ለማምጣት ለሚያስቡ አትሌቶች ዲስከሬጅ እንደማድረግ እንደ ጥሩ እርምጃ ነው። ላለው የኢትዮጵያ ውሳኔ አበረታች መድኃኒቶች በተጠቀሙ አትሌቶች ላይ ዓለም አቀፉ የአትሌቲክስ ማህበራት ፌዴሬሽን ከሚጥለውም ቅጣት የከፋ ነው። ዓለም አቀፉ አስተዳዳሪ አካል አበረታች መድኃኒት መጠቀማቸው በምርመራ የተረጋገጠባቸው አትሌቶችን ለአራት አመታት ከውድድር ያግዳል። ኢትዮጵያ የሽንትና የደም ናሙናዎች ሰዎችን ከአትሌቶች መሰብሰብ ብትችልም መመርመሪያው ግን የላትም። ጋዜጠኛ ኤልሻዳይ ነጋሽ ይህ ፈተና እንደሚሆን ይናገራል። ቻለንጅ ሳምፕል ኮሌክሽን ኢትዮጵያ ውስጥ የሚከናወን እንጂ አክቸል ቴስቲንግ ላቡ በጣም ከኢትዮጵያ ቅርብ ቦታ ያለው የዶሃ ላብ ነው። ከዛ በፊት የነበረው የደቡብ አፍሪካ ወይም ረከስ ያለው ላቦራቶሪ በአክሬዲቴሽን እጥረት ምክንያት ባለፈው ጊዜ ተዘግቷል። ወደፊት ደግሞ ኬንያ ወይም ኢትዮጵያ ላይ የተደራጀ ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ አትሌቶች የሚሆን የዶፒንግ ቴስቲንግ ላቦራቶሪ አክሬዲትድ የሆነ ቴስቲንግ ላቦራቶሪ ኢትዮጵያ ወይም ኬንያ ውስጥ መክፈት ንግግሮች እንዳሉ ነው አንድርስታንድ ማደርገው እና እነዚህ እንግዲህ ከእቅድ አልፈው ወደ ተግባር በሚሆኑበት ጊዜ የበለጠ የዶፒንግ እንቅስቃሴ የተጠናከረ እንዲሆን ያደርጋል። ዓለም አቀፉ የአትሌቲክስ ማህበራት ፌዴሬሽን የአበረታች መድኃኒቶች ቁጥጥራቸው ልል ነው ካላቸው ሀገራት መካከል ኢትዮጵያና ሞሮኮ ይገኙበታል። የአበረታች መድኃኒት ምርመራ ከፍተኛ ገንዘብ የሚጠይቅ ሲሆን፣ ብሪታንያና ዩናይትድ ስቴትስን የመሳሰሉ ሀገራት በተደጋጋሚ በአትሌቶቻቸው ላይ ያደርጋሉ።